እንደሆነ ባስ ለአንቺ ይሄ ሙዚቃ ለአንቺ ነው። አዳምጮ ያለሽ ሙዚቃ አለ የምታስታውሽው? እኔ ብዙ ጊዜ ምንድን ነው መሰለሽ የማደርገው ለራሴም ሳስበው ያስቀኛል። አንዳንድ ሙዚቃዎች ሰምቻቸው በጣም ጥሩ ነው ብዬ እና እኔን ይገልጸኛል ብዬ ካሰብኩ ይህንን ሙዚቃ ጋብዘኸኛል፣ እሺ ብዬ ነግረዋል።

አዎ እንደዚህ መናገር ግልጽ መሆን በጣም አስፈላጊ ነገር ይመስለኛል። የእውነት የእውነት ስናወራ ማለት ነው። ከመጠበቅ የምትፈልጊውን ነገር ገልጹ መናገር ነገሮችን በደንብ አሪፍ ያደርጋል። እኔ እንደዚ ብዙ የምፈልጋቸውን ነገር እናገራለን። ይረዳኝ ብለሽ አትጠብቂ። አንዱ እንደዚ አይነት ሞመንቶች ሁሌም እናገራለሁ ማለት አይደለም። አንዳንድ ሞመንቶች ላይ ይጠብቃለሁኝ።